You Tatuch Alam, Mr. Hallo, Mr. Hallo, Mr. Hello, Mr. Uh, I remember something for you. That uh, and and Kanesha from Beijing, uh, ten thousand in five thousand, honour uh, that country.

የወንዶች ጉዳዩ ቴዎድሮስ ስዩም ወይ ቻይና በሚል ያስደመመው አንድ ቻይናዊ አማርኛ አቀላጥፎ መናገሩ ነው። በኢትዮጵያ በተለያየ ዘርፍ ላይ የተሰማሩ ቻይናውያን በግልባጩ የሀገራቸውን ቋንቋ የሚናገሩ ኢትዮጵያውያን ተመሳሳይ ስሜት ይፈጥሩባቸዋል። ብዙዎቹ የአገራቸውን ቋንቋ ብቻ ይዘው ባህር የተሻገሩ ናቸውና እንዲህ አይነት ኢትዮጵያውያንን ማግኘት ትልቅ እፎይታ ይሰጣቸዋል። የ26 ዓመቷ ማርታ ታከለ ቁጥራቸው እምብዛም ከሆነው የቋንቋው ተናጋሪዎች አንዷ ናት። ኒሃ ወሚንዘ ማርታ ወ ጅንጎ ሚንዘ ሆ ወሹሃን ጅንጎረን ጅንጎን ሀንሃው ጅንጎ ሳይ ወሹሃን። ይህን የማርታ ንግግር ለዶይቼ በለ የቻይና ክፍል ባልደረቦች አሰማዋቸው። የተናገረችውን በትክክል ተረድተው ትርጉሙን ነገሩኝ። ማንነቷን ማስተዋወቋን የቻይና ስም እንዳላት መግለጿን ቻይናንና ቻይናዎችን እንደምትወድ መናገሯን ተረጎሙልኝ ቅላጼዋ የውጭ አገር ሰው መሆኗን ከማሳበቁ በቀር የምትናገረው የማንደሪን ቋንቋ መሆኑንና ጥሩ ተናጋሪ እንደሆነችም ጭምር መሰከሩልኝ ማንደሪን የቻይና ይፋዊ ቋንቋ ነው ቴሌቪዥኑ ሬዲዮው ና ሌላውም ዜና ማሰራጫ የሚጠቀመው ይህንኑ ቋንቋ በመሆኑ ሁሉም ቻይናዊ ሊያውቀው ግድ የሚለው ቋንቋ ነው ይባላል በበርካታ ሀገራት ባሉ ህዝቦች በመነገር እንግሊዝኛ ቋንቋ የመሪነት ቦታው ላይ ቢቀመጥም በአፍ መፍቻ ቋንቋነት ብዙ ሰው የሚናገረው ግን የቻይናው ማንደሪን ነው። መቀመጫውን በጀርመን ሃምቡርግ ያደረገው የምርምር ተቋም ስታቲስታ ያወጣው መረጃ እንደሚያሳየው ወደ አንድ ቢሊዮን የሚጠጉ ሰዎች በማንደሪን ቋንቋ አፋቸውን ፈተዋል። በአንጻሩ እንግሊዝኛ የአፍ መፍቻ ቋንቋቸው የሆኑ ሰዎች 375 ሚሊዮን ብቻ ናቸው። ኢትዮጵያዊቷ ማርታ አዲስ አበባ ላይ ተቀምጣ ከሩቅ ምስራቁ ቋንቋ ጋር የተዋወቀችው ገና የ18 ዓመት ወጣት እያለች ነበር። ያኔ የአስረኛ ክፍል ተማሪ ነበረች። በጎን የቻይና ምግብ ቤት ውስጥ የመስራት ዕድል ታገኛለች። ቻይናዎች የሚናገሩትን ቋንቋ መማር ለስራዋ ጠቃሚ እንደሆነ ለመገንዘብ ብዙ መቆየት አላስፈለጋትም። በእኛ ሁለት ሺ ነበር ይዛን ማለት ነው። ሁለት ሺ ዓመተ ምህረት ቻይኒስ ሬስቶራንት ነበረ ቦሌ መድኃኒዓለም አካባቢ ማለት ነው። ከዛ እዛ ስራ መስራት ጀመርኩኝ ከቻይኖቹ ጋር ከስድስት ወር ምናምን በኋላ ከሰራ በኋላ ደግሞ ትምህርት ቤት ተከፍቶ ነበረ ደንበል ላይ እዛ ገባ ገባሁኝ ሶስት ወሩ ማለት ነው። የሶስት ወር ኮርስ ነበር። ጄሪ የምትባል ቻይና ነበረች። እሷ ኮርሱን ትሰጥ ነበረ ከዛ ያሱን ኮርስ ነው ወሰድኩኝ። ከሁለት ሺ አመተ ምረት ጀምሮ በእኛ አምስት ስድስት ድረስ ሰራ ነበረ እዛው ቻይና ሬስቶራንት ማለት ነው። ከዛ ቋንቋይን እዛ በደንብ እያዳበርኩኝ መጣው ማለት ነው። የዛሬ ሰባት አመት የቋንቋ ትምህርቷን ስትማር አብረዋት የነበሩ ሀያ የማይሞሉ ተማሪዎች እንደነበሩ ታስታውሳለች። አብዛኞቹም እንደ እርሷው ከቻይናውያን ጋር የሚሰሩና ቋንቋቸውን ለማዳበር የመጡ እንደነበር ትገልጻለች። ቻይናዊቷ አጄሪ ከኢትዮጵያዊ ባልደረባዋ ጋር የጀመረችው ይህ ትምህርት ቤት ግን ብዙም አልተራመደም፤ በአዳዲስ ተማሪዎች እጦት ተዘጋ። ዓመታት አልፎ ግን ቋንቋውን በልምድ ያዳበሩት ሳይቀሩ በባትሪ የሚፈለጉበት ጊዜ መጣ። ማንደሪንን በመደበኛ ትምህርት ቤት ያጠኑት ደግሞ በቀን እስከ 700 ብር እየተከፈላቸው የማስተርጎም ሥራ ይደራረብባቸው ገባ። ለዚህ ደግሞ ዋናው ምክንያት ወደ ኢትዮጵያ የሚመጡ ቻይናውያን ቁጥር መጨመር ነው። የቻይናውያንን መብዛት ተከትሎ የሚሳተፉበትም የሥራ መስክ ከጊዜ ወደ ጊዜ እያደገ መጥቷል። በኢትዮጵያ በብዙዋኑ ዘንድ በመንገድ ስራ ይታወቁ የነበሩት ቻይናውያን ከግድብ ግንባታ እስከ ቴሌኮሚኒኬሽን አውታር ተከላ፣ ከባቡር ሀዲድ ዝርጋታ እስከ ኢንዱስትሪ መንደር ምስረታ፣ ከፋብሪካ ማቆም እስከ ብሔራዊ ስቴዲዮም መነጻ ድረስ በበርካታ ዘርፍ ተሰማርተዋል። በኢትዮጵያ የሚገኙ ቻይናውያንን ቁጥር አስመልክቶ ጥርት ያለ መረጃ የለም። በኢትዮጵያ የሚገኘው የቻይና ኤምባሲ ሰዎች የሰጧቸው ቃለ ምልልሶች የሚያመለክቱት የዛሬ 3 ዓመት 20000 ገደማ የነበሩት ቻይናውያን በጎርጎሮሳዊ 2016 በሶስት እጥፍ መጨመራቸውን ነው። ከቻይናውያን ጋር አብረው የሚሰራውና ቋንቋቸውን ድንቅፍ ሳይለው የሚያወርደው ዳዊት ንጉሴም የቻይናውያንን ቁጥር ማደግ ታዝቧል። ከዚሁ ጋር ተያይዞ የአስተርጓሚም ሆነ የማንደሪን ቋንቋ ተናጋሪ ኢትዮጵያውያንን የማግኘት ፍላጎት ማሻቀቡንም ተመልክቷል። ሰሜን ምስራቅ ቻይና ቲያንጂን ግዛት ለአምስት ዓመት ትምህርቱን ተከታትሎ ወደ ኢትዮጵያ የተመለሰው ዳዊት ቀደም ሲል የነበረውን ከአሁኑ ጋር ያነጻጽራል። አሁን ያለው ፍላጎት ከአቅርቦት ጋር አልተመጣጠነም ባይ ነው። ከዲማንዱ ጋር ልክ ቁጥሩ አልደረሰም፣ ገና ነው። ምክንያቱም የመሱ ቁጥር በጣም እየጨመረ ስለመጣ ብዙ የተፈለገ ነው። ቁጥሩም የተማሪው ያንል ከበፊቱ ጋር ስናወዳደረው አሁን ጨምሯል የተማሪው ብዛት። እና በፊት በእኛ ጊዜ የነበረው ቻይና ሄደው ተምረው የመጡ ተማሪዎች ናቸው። ደብ ሲመጡ የሚበልጠው ደሞዝ የሚበልጠው ኢንካም አስተርጓሚ ሆኖ መስራት ስለሆነ ወደ አስተርጓሚነቱ አዘነበለ አብዛኛው። እና አሁን ግን በከተማችንና በየዩኒቨርሲቲውም እየተሰጠ ነው ላንጉጅ ትምህርት ቤቶች ተማሪዎችም የተሰጠ ነው። የተማሪዎቹ ቁጥር እየበዛ ነው። በእርግጥም ማንደሪን የ67 ዓመት አንጋፋው አዲስ አበባ ዩኒቨርሲቲ ሳይቀር ሰተት ብሎ ገብቷል። ዩኒቨርሲቲው ከአራት ዓመት በፊት ቋንቋውን በመጀመሪያ ዲግሪ ማስተማር ጀምሯል። ሊያውም በቻይናዊን በሚመራ ና በእውቁ ቻይናዊ ፈላስፋ ኮንፊሽየስ ስም በተሰየመ ኢንስቲትዩት ተቋሙ በዩኒቨርሲቲው የሥነ ሰብዕ የቋንቋ ጋዜጠኝነትና ኮሚዩኒኬሽን ኮሌጅ ስር ያለ ነው። ማንደሪን የኮሌጁ የውጭ ቋንቋና ስነ ጽሑፍ ትምህርት ክፍል ለረጅም ዓመታት ሲሰጣቸው ከቆያቸው እንግሊዝኛ፣ አረብኛና ፈረንሳይኛ ጋር ተሰልፏል። ኮሌጁ እስካሁን ሁለቴ ተማሪዎችን አስመርቋል። በአሁኑ ወቅት ደግሞ ከአንደኛ እስከ ሶስተኛ ዓመት ይህንኑ ቋንቋ የሚያጠኑ ሰማንያ ተማሪዎች በግቢው አሉ። የኮሌጁ ዲን የሆኑት ዶክተር ዘላለም ሊው ማንደሪንን የሚማሩ ተማሪዎች ቁጥር ሌሎች የውጭ ቋንቋዎች ከሚማሩት ከፍ ያለ እንደሆነ ይናገራሉ። ወደ ኮሌጁ ኃላፊነት ቦታ ከመጡ ገና አንድ ዓመታቸው ብቻ እንደሆነ የሚናገሩት ዶክተር ዘላለም አዲስ አበባ ዩኒቨርሲቲ የማንደሪንን ቋንቋ ለማስተማር የወሰነበትን ምክንያት እንዲህ ያስረዳሉ። እንግዲህ የቻይኒስ ማንደሪን ቋንቋ በእኛ ዩኒቨርሲቲ ብቻ ሳይሆን የተለያዩ የአውሮፓ ዩኒቨርሲቲዎችም የተለያዩ የአሜሪካ ዩኒቨርሲቲዎችም ይሰጣል። በተናጋሪው ቁጥር ብዛትም ቀላል የሚባል አይደለም። ስለዚህ ዋና ዋና ቋንቋዎች ከሚባሉት ውስጥ እንዳንዱ ተወስዶ ይመስለኛል በዛን ጊዜ እንዲሰጥ የተደረገው። እንግዲህ በሁለቱ ሀገሮች መካከል ያለው ግንኙነት ምን ምን እንዳለ ሆኖ ማለት ነው። በቋንቋነት ደረጃ ነው። እኔ እንግዲህ የማውቀው ነገር በቻይና መንግስት ድጋፍ የሚደረግለት አዲስ አበባ ዩኒቨርሲቲ ኮንፊሽየስ ኢንስቲትዩት ለተማሪዎች የውጭ የትምህርት ዕድል እስከ መስጠት የዘለቀ አካሄድን ይከተላል። የሀገሯን ቋንቋ ለማስፋፋት ከፍተኛ ፍላጎት ያላት የምትመስለው ቻይና በአዲስ አበባ የተለያዩ የቋንቋ ትምህርት ቤቶች ማንደሪን ለሚያጠኑ ተማሪዎች ተመሳሳይ የትምህርት ዕድል እያመቻቸች ትገኛለች። በዩኒቨርሲቲና ቋንቋ ትምህርት ቤቶች ሳትወሰን በከፍተኛ ሁለተኛ ደረጃ ትምህርት ቤቶችም ቋንቋውን ለማሰጠት አቅዳ ነበር። ወደ ኢትዮጵያ ለስራ የሚመጡ ቻይናውያንም ሀገራቸውን በግል ጥረታቸው ሲያግዙ ታይተዋል። አራት ቢሊዮን ብር ገደማ በጀት የተመደበለትን ከድሬዳዋ ደወሌ የሚዘረጋውን አስፋልት መንገድ ለመገንባት ወደ ምስራቅ ኢትዮጵያ ከመጡ ቻይናውያን መካከል ቼን ሼንግ የተሰኘው ግለሰብ ማንደሪንን በበጎ ፈቃደኝነት ማስተማር ጀምሮ ነበር። ታታሪው ሚስተር ቼን ቻይንኛ መናገር አሁን ይጀምሩ የሚል ማስታወቂያ አሰርቶ በአደባባይ ለጥፎ አስተዋውቋል። ድሬዳዋን ብርት ላይ በሚገኘው ብስራተ ገብርኤል ትምህርት ቤት ከሁለት ዓመት በፊት ይሰጥ የነበረው ይህ የቋንቋ ትምህርት ወጣቶችን ቢስብም በመደበኛነት አልዘለቀም በድሬዳዋ ከመንገድ ስራው ሌላ የባቡርና የኢንዱስትሪ መንደር ግንባታ ላይ የተሰማሩ በርካታ ቻይናውያን ቢኖሩም የአስተርጓሚዎች እጥረት እንዳለ በስራው የተሰማሩ ይናገራሉ በቻይና ሀገር ቋንቋውን አጥንተው ወደ ድሬዷ የመጡት ሁለት ብቻ እንደሆኑና ሌሎቹ በልምድ የሚሰሩ እንደሆኑ ይገልጻሉ ለዚህም ይመስላል ቻይና ተምረው የመጡቱ ለአጭር ጊዜ ሥራ በሰዓት አንድ ሺ ብር ሲጠይቁ ቻይናውያኑ ለመክፈል የማያቅማሙት። እንደ ድሬዳዋ ባለ ከአዲስ አበባ በወጣ ቦታ ለቻይናዎች በቋሚነት ተቀጥሮ የሚሠራ አስተርጓሚ ከ10 ሺ እስከ 15 ሺ ብር እንደሚከፈለው ማርታም ሆነች ዳዊት ይናገራሉ። ማርታ ከዓመታት በፊት የቻይና ምግብ ቤት አስተናጋጅነቷን ቀይራ ከሌሎች ቻይናዎች ጋር ለመሥራት ስትወስን ቋንቋውን ተመልክተው 4500 ብር ደሞዝ እንደቆረጡላት ትናገራለች። ቋንቋ መማሯ እንደጠቀማት ታስረዳለች። ቋንቋውን ለሚማሩ ሰዎች ሰፊ የስራ ዕድል እንዳለና በአንጻራዊነት ጥሩ ክፍያ እንደሚያስገኝ ሁሉም ይስማማሉ። እስከዚያው ግን ክፍተቱን የሚሞሉት በልምድ ቋንቋውን የቻሉት ናቸው። ከቻይናውያን ጋር የሚሰሩ በርካታ ኢትዮጵያውያን ግን የራሳቸውን ቅይጥ ቋንቋ ፈጥረው መነጋገር ከጀመሩ ዓመታት ነጎዱ። ማርታና ዳዊት ስለዚህ ጉዳይ ሲነሳባቸው ሳቂ ይቀድማቸዋል። ዳዊት ይህ አይነቱ ቋንቋ ለቱርጁማኖች ሳይቀር ፈተና እንደሆነ ምሳሌ ጠቅሶ ይገልጻል። አንዳንዴ አሁን እንደዚህ ኖርማሊ ቻይነኛውን ብቻ ሲያስተረጉም የቆየ ሰው ሌላ ከተማ ለተወስደውና፣ አሁን ለምሳሌ እዛ ጋ ያሉት የክፍለ ሀገሮች ሰዎች በዛ አካባቢ በሚናገሩት ቻይናውና እሱ ሲግባቡ፣ አንተ መሀል ላይ ገብተ እንዳትረዳሉ ለእኛ እንግዳ ይሆናል። እኔ አንድ ጊዜ ቱርኮች ጋር ሰራ ነበር። ቱርኮች የቻይና ማሽን ገዝተው ቻይኖቹ ናቸው መጥተው የሚገጥሙት። እና እዛ ካምፓኒ ውስጥ ብታይ አሁን እኛ ስናወራ በጣም የተቀላቀለ ቱርክኛ አለ፣ እንግሊዝኛ አለ፣ አማርኛ አለ፣ ከዛ ቻይነኛም አለ። አራቱንም ቋንቋ ተደበላል ምንግባባዊ ነበር። የዛሬው ዝግጅታችን ይህን ይመስል ነበር። ተስፋ አለም ወልደየስ ነኝ። መልካም ጊዜ።